ትግራይ ክልል ውስጥ ያለው አሰራር ሕገ መንግስታዊ አይደለም ወይም ፍትሐዊነት የለም በሚል የተቃወሙ ስድሳ የሚሆኑ የክልሉ ልዩ ኃይል አባላት ወደ አማራ ክልል ገብተዋል ሲል የአማራ ክልላዊ መንግስት አስታውቋል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ አቶ ግዛቸው ሙሉ ነህ ትናንት የሰጡትን መግለጫ የተከታተለችው አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። መግለጫውን የሰጡት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ግዛቸው ሙሉነህ ይህንን ነው ያብራሩት። እስከ ትላንትና ድረስ ስልሳ የሚሆኑ የልዩ ኃይል አባላት የታጠቁ አካላት ወደ አማራ ክልል እየገቡ ነው ያሉት። እነዚህ ኃይሎች ከወልቃይትም ከራያ አካባቢ ያሉ አሉ እዛ አማራ የሆኑም አሉ፣ አማራ ያልሆኑ በአብዛኛው ትግሬዎችም አሉ። የትግራይ ህዝብ እኮ ጸረ ዴሞክራሲው በጣም የመረረ መሸከም አቅጦታል። የትግራይ ህዝብ ጸረ ዴሞክራሲ አሁንም በዚህ አጋጣሚ መልስ መሰ የትግራይ ህዝብ ይሄንን አምባገነናዊ ስርዓት ራሱ ታግሎ በዲሞክራሲያዊ መንገድ ማሸነፍ ነው ያለበት። ከትግራይ ክልል የመጡት የልዩ ኃይል አባላት በጥንቃቄ በልዩ ስፍራ እንዲቆዩ መደረጉን ነው አቶ ግዛቸው የተናገሩት። ትጥቃቸውን አስወርደን እነዚህ ሰዎች አንድ ካምፕ አካባቢ አስቀምጠናል። በግልጽ እነዚህን ሰዎች ዝም ብለን ወደ ማህበረሰቡ ልንበትናቸው አንችልም። ምክንያቱም የቲፒሊፍን መሰሪ አካሄድ ጠንቅቀን ስለምናውቅ እዚህ ውስጥ ሰርጎ የሚገባ ስላለ ሰርጎ የገባውን ለመለየት የሚያስችል ስራ ሰርተን ነው ወደ ሌላው ስቴት ምን ሄደው ማለት ነው። ይህንን ግምት ውስጥ ያስገባ ስራ እየሰራ ነው ያለ። ነው በእኛ በኩል ሰው ተፈናቅሎ እንዲመጣ አልፈልግም። ሰራዊትም ማንም ተፈናቅሎ እንዲመጣ አልፈልግም። የእኛ አማራዎች ጭምር ምንከራከረባቸው ጭምር እዚያው እየተጋፈጣችሁ ተቀመጡ ብለን ነው ያሉት። ስቃዩንም እንግሉትንም ይችለው ነው ያሉት። የት ነው ምን ሄደው? መሬታችን ነው አገራችን ነው ብለው ነው ቁጭ ብለው ያሉት። ኢትዮጵያ ሀገራችን ናት። ወደ አማራ ክልል እንደገቡ ከተገለጹት የትግራይ ክልል ልዩ ኃይል አባላት ጋር አብሮ የመጣው የዚያው ክልል የፖሊስ አባል እና የጠገድ የተወላጅ ኮንስታብል ታደለ ሀጎስ ደረሰ ያለውን በደል እንዲህ ያብራራል። በቃ ያለው ደረሰ ያለው ችግር እንግዲህ ሄደን እንግዲህ የእንጀራ ጉዳይ ነው ለእንጀራ ጉዳይ በዛ ስለ ምንነው ምነታችን የታወቀ ስለነበር ወስደውነ ተመድበን እየሰራን ቆይተናል። እስካሁን የስራ ቦታ ሄድን። የስራ ቦታ ስራ አዳሮ ነበር ሚሰራበት የነበሩ ቦታ ክምኛ ፖሊሶችነ ህጋዊ ሰልፍ ማውጣት አንችልም መሰለፍ አንችልም። ፖሊስ ህዝባዊ ስለሆነ መሰለፍ አይችልም። እንግዲህ ሰልፍ ማውጣት አንችልም ብለን ጥያቄ ቀረ ነው። እናንተ እንግዲህ ሰልኡ ካላችሁ እስከ አብይ ድረስ ብር ይልክላችኋል። በቃ ትልክላችሁ ብር ይትላካላችሁ ነው አቅም ስላላችሁ የፖለቲካ አቅም ይትላላችሁ። ስለዚህ እናንተ መታሰር አለባችሁ በማለት እንግዲህ መሳሪያን አውረዱ አውረዱ ዳስሪ ዳስሪ ሲሆኑ ዳስሪ ስቃይና ስንት መከራ እኔ ቦታን ድር ቦታን ገብቻለሁ ማለት ነው። የትን ያለኸው? አሁን አንተ አሁን ያለሁት ቀራጠ ከተማ ነው። ወደ አማራ ክልል መጠህ ማለት ነው? ወደ አማራ ክልል መጥቼ ቀራጠ ከተማ ነው። ክልል ሶስት ነው ያለው ያ መጥቼ

መሳሪያ ሚያስኩ ተቃውሎ ነው ተኩስ ተባርቆብ ነው ብል ከሊመቶኛፍልአንድ ስለሆናችሁ ዛ ናፍልእያልፍ ነው እያለ ሰውዬው የወልቃየት የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በበኩላቸው በወልቃየትና ጠገዴ አካባቢ ያሉ የትግራይ ልዩ ኃይል አባላት እየከዱ ያሉት ለጦርነት ተዘጋጁ በመባላቸው እንደሆነ ገልጸዋል። የራሳችንን ሕዝብ አንዋጋም በማለት ሀምሳ የሚጠጉ አባላት ወደ አማራ ክልል መምጣታቸውንም ነው የገለጹት።

ጦርነት ነጋ የሚበስሙበት ጊዜ ተቃውሟቸው እኛ ለማን ወጋ ነው ለራሳችን ህዝብ እኛ ለመውጋት አንሰለፍ የሚለው ሰው የተቃውሞ መግለጫ ነው። በወልቃይትና ጠገዴ ህዝብ ላይ ሕወሓት እያደረሰ ያለውን ወከባ የፌዴራልና የአማራ ክልል መንግስት ችላ ብሎታል እየተባለ ለሚሰነዘረው ትችት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ የሚከተለውን አስተያየት ሰንዝረዋል። የማንነትና የወሰን ጥያቄ የፌዴራል ጥያቄ ፌዴራል ነው መመለስ ያለብን የማንነትና የወሰን ጥያቄ አለብን ብለን የምናነሳቸው ህዝቦች ጉዳት እየደረሰባቸው ነው የሚለው እውነት ነው። እንግልት፣ አፈና፣ እስራት እየደረሰባቸው ነው ያለው አለብን እኛ ዝም እንላለን ማለት አለ እየታገልን ነው ያለ ነው። ፌዴራል እንዴት ነው የሚመልሰው ብሎ የራሱን ኮሚሽን እስከ ማቋቋም ደርሷል። ሌላው ቀርቶ አጀንዳ አድርገነዋል። ከአሁን ቀደም እኛ ብቻ ነበር በዚህ አጀንዳ ላይ የምንቆረቆረ። አሁን ግን ሌሎችም ክልሎች ይሄን አጀንዳ ያውቃሉ። ሌሎች ክልሎች ይሄን አጀንዳ ይዘው እነሱም ጭምር አጀንዳው መታየት አለበት፣ በጠረጴዛ ዙሪያ መታየት አለበት፣ መፈታት አለበት ወደሚለው እየተሄደ ያለበት ሁኔታ ነው ያለው። ቲፒልፍ ያፈነገጠ ኃይል ስለሆነ ይህንን ለይተን ትግል እናደርጋለን። ግን ዴሞክራሲያዊ ትግል፣ ግን ህገ መንግስታዊ ትግል ነው የምናደርገው። ከህገ መንግስት ውጭ ልንታገል አንችልም እኛ በኛ በኩል ይህንን መሰረት አድርገን አሻፍረኝ ብለን እንደነሱ ለትንኮሳ ወይም ስነ ልቦናዊ ጫራ ለማድረስ የምንንቀሳቀሰው የምናደርገው ድርጊት አይኖርም። ይህን አስረግጬ ነው መናገር የምፈልገው። በእኛ በኩል ዲሞክራሲያዊ የሆነ መልስ እና መፍትሄ ብቻ ነው መፍትሄ የሚሆነው ለዚህ ሀገር። ጦርነት ለማንም አይበጅም። ወደ ግጭት በጉልበት ሄደን ይህን ጥያቄ ለማስመለስ ልንገባ አንችልም። እሱ ከጥቅሙ ጉዳቱ ነው ያመዝ ነው። ምክንያት የትግራይና የአማራ ህዝቦች ለዘመናት አብረው የኖሩ ለመለያየትም የሚያስቸግሩ በደምም የተሳሰሩ አሁንም እየኖሩ ያሉ ለወደፊትም የሚኖሩ መሆናቸውን አንጠራጠርም። ይሄ እውነት ነው። መንግስት የሚታገሰው ይህን ሀገር ወደ ሰላም ለማምጣት ነው። ከዚህ በላይ እየከረረ የሚሄድ ከሆነ ከዚህ በላይ አደብ የማይገዛ ከሆነ የፌዴራል መንግስት ህግና ስርዓት ማስከበር የሚያስችል ሙሉ ሀቅምና አውቶኖመስ ስልጣን አሉ። ይህን ተጠቅሞ ህግ ማስከበር አለበት። የፌዴራል መንግስት የትግራይን ህዝብና ይህንን አፈንጋጩን ቡድን በለየ መንገድ ቡድኑን ለማስታገስ የሚያስችል እርምጃ ለመውሰድ የሚያስችል ሙሉ ሀቅም ነው ያለው። ስለዚህ ቲፒኤልኤፍ ደግሞ ከዚህ ጸረ ዲሞክራት ከሆነ አካሄድ እና አሰራር ራሱን ሊቆጥብ ይገባል የሚል መልእክት በዚህ አጋጣሚ በግልጽ መልእክት እንደ ክልሉ መንግስት ማስተላለፍ ነው ምንፈልገው። የአማራ ክልል መንግስት የወሰንና የማንነት ጥያቄዎቹ ስርዓቱን ጠብቀው እንዲመለሱ ከፌዴራል መንግስት ጋር በመሆን እየሰራ መሆኑን ነው አቶ ግዛቸው አጽንኦት ሰጠው የተናገሩት።